እስክንድር ሌላም ዘገባዎች ተከታታይ ያሉት ጠቅላይ ሚኒስትር ኃይለማርያም መንግስታቸው ከመገናኛ ብዙሀን ጋር ለመስራት አለው ያሉት እቅድ ላይ መሰንበቻውን በሰጡ ቃል መሰረት የተናገሩትን ተከትሎ የሶስት ጋዜጠኞች ምላሽ አካቷል ነው። በጣም አመሰግናለሁ ስለ ጊዜ። ጌታቸው ወርቁ የሳምንታዊው የኢትዮ ምህዳር ጋዜጣ ዋና አዘጋጅ እንደሰማኸው የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሀገር ውስጥም ሆነ ከውጭ ሀገር የመገናኛ ብዙሀን ጋር ለመስራት በፓርቲ ጉባኤያቸው ጭምር መወሰናቸውን ገልጸዋል። ኃላፊነት በተሞላበት ሁኔታ እስከሄድን ድረስ ሁላችንም ተጠቃሚ እንሆናለን ብለዋል። ጠቅላይ ሚኒስትሩ ሰሞኑን ከኢትዮጵያ ቴሌቪዥን ወይም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን እና ከዛም ኤስ ኤም ጋር ባደረጉት ቃለ ምልልስ ይህንን አስተያየት እንዴት አየው? መጀመሪያ አስተያየቱም ቀደም ሲል ጀምሮ በኢህአዴግ ጉባኤ ይህን ውሳኔ ሲያሳልፍ ቀጥሎም ጠቅላይ ሚኒስትሩ እንደዚሁ ለአዲስ ዓመት ዋዜማ ላይ ባደረጉት ንግግርም ላይ ህንኑ እንደዚሁ አካተው ነበረ። በተለይ የምርመራ ጋዜጣ ጋዜጠኝነት ያስፈልገናል፣ ስለዚህ እናበረታታለን የሚል ነገር ነበረ። እንዲሁ ታስታውስ እንደሆነ የፕሬዚዳንቱን የፓርላማ መክፈቻ ንግግር ላይ ይኸው ሀሳብን ገብቶ ነበረ እና እኛ እንግዲህ እንትንን ተስፈኛ ነን። በአዎንታዊ ጎኑ ነው የምናየው። ተጨባጭ ሁኔታውን ወደ ኋላ ላይ ሁላችንም የምናየው ይሆናል። ንግግሩን ግን በተስፋ እና በአዎንታዊ ነው የምናየው። ጌታቸው፣ እዚህ ላይ ለምሳሌ እንዲሞሉ የምትጠብቋቸው ክፍተቶች ምንድን ናቸው? ይሄንን እንግዲህ ጠቅላይ ሚኒስትር ንግግር ወይም ፓርቲያቸው በጉባኤው እየደረሰበትን ውሳኔ ተከትሎ መረጃ ከማግኘት አንጻር እንዲሞሉ የምጠብቋቸው ክፍተቶች፣ እንዲቀረፉ የምትጠብቋቸው ችግሮች ምንድን ናቸው? እንግዲህ አሁን የመንግስትን ቃል እንደ ተስፋ በተግባር እንዲሟሉልን የምንጠብቀው አንደኛ ሙያው በነፃነት ሊከወን የሚችልበትን አትሞስፌር ወይም ምህዳር መንግስት ፈታ ፈታ እንዲያደርገው ነው የምንጠብቀው። አንደኛው እሱ ነው። ቀጥሎ ደግሞ መረጃ የማግኘት በተለይ ከመንግስት ተቋማት አካባቢ፣ ከመንግስት ባለስልጣናት አካባቢ መረጃ ለሁሉም ማለት ነው ኖት። ይሄ ለተመረጡ የመንግስት ሚዲያዎች ብቻ ሳይሆን ወይም መንግስት ለመረጣቸው ብዙሀን መገናኛዎች ብቻ ሳይሆን በህጋዊ መንገድ ተመዝግበው እውቅና አግኝተው ፈቃድ አግኝተው ለሚሰሩ ሚዲያዎች ወይም ብዙሀን መገናኛዎች በሙሉ መረጃ ማግኘት መብት ለሁሉም እኩል እንዲተገበር እንጠብቃለን። አሁን እንደኛ እንደ ኢትዮ ምህዳር ያለፉት ሶስት አመታችን አሁን ወደ አራተኛ ዓመታችን እየመጣ ነው። ብዙ ውጣ ውረድ አልፈናል። መረጃ ለማግኘት አሁኑ ሁለት አመት እንደዚህ አልፎናል። መንግስት በሚጠራቸው የፕሬስ ጉባኤ ላይ አይጠሩም ከዛ ውጭ አድርገውናል። እንደገናም ዜናም ሰርተን ባላንስም አድርገን ባላንስም እንድናደርግ ስንደውል፣ ኢንተርቪው ሚዛናዊ ለማድረግ ስትደውሉ ለማድረግ ማለት ነው ስንደውል፣ ህዝቦቹ ፈቃደኞች አይደሉም። ስለዚህ ያም ሁኔታ አብሮ እንዲቀረፍ ነው የምንጠብቀው። ሌላኛው ደግሞ ተዘዋዋሪ ጫና ብዙሀን መገናኛው በተለይ ጋዜጦች ላይ የግል ጋዜጦች ላይ ያለው በህትመት አካባቢ ላይ ያለው ችግር ነው ብርሃንና ሰላም ማተሚያ እንግዲህ እኛን ገና ከመጀመሪያው ነው አላትምም ብሎን ሁሉን ነገር አሟልተን አስገብተን ካልን በኋላ ስታንዳርድ ውሉን ካልፈረማችሁ ብሎን፣ ያንን አንፈርምም በዋቢ የአሳታሚ ማህበር በኩል እየተወያየንበት ያለ ጉዳይ ስለሆነ ልክ እዛ ማህበር ውስጥ እንዳሉት ሁሉ እኛንም አስተናግዱን ወደፊት በማህበራችን በሚወሰነው ውሳኔ እንቀጥላለን ብለን አናትማችሁም ብለውን፣ በውድ ነው በግል ማተሚያ ቤት የምንታተመው። ይሄም አንደኛው ጫና ነው። ብዙ እንግዲህ የግል ሚዲያ አሁን ያለው የትመት እንትን በትናንሽ ማተሚያ ቤቶች ነው ያለነው። ይሄን ቀናችንን ይበላናል፣ የስራ ቀን ያሳጥርብናል፣ ገንዘቡን ውድ ያደርግብናል። እና ይሄን ፕረሱ እንዳያድቅ ከሚያቀጭጩት ምክንያቶች አንዱ ነው። ሌላኛው እንደዚሁ ደግሞም አሁን ባለው ሁኔታዎች እንዲቀረፉ ተስፋ የምናደርገው የታሰሩ ጋዜጠኞች አሉ፣ የተዘጉ ሚዲያዎች አሉ ሁኔታዎች እነሱንም ያካትታል። በምህረትም ሆነ በምን የታሰሩ ጋዜጠኞች ሁሉም ይፈታሉም ብለን እንጠብቃለን። እንግዲህ ይህን እንዲስተካከል አንዱ ምኞታችን ነው። ጌታቸው ወርቁ የሳምንታዊው የኢትዮ ምህዳር ጋዜጣ ዋና አዘጋጅ፣ በጣም አመሰግናለሁ ስለ ጊዜ። በአሜሪካ ድምጽ ሬድዮ አድማጮች አመሰግናለሁ።